በሶማሌ ክልል የተፈጠረውን ብጥብጥና የደረሰውን ጉዳት ተከትሎ በሺዎች የሚቆጠሩ ሰዎች ወደ ሐረር ከተማ መሰደዳቸውን የአካባቢው ባለሥልጣናት አስታውቀዋል። በሐረሪ ክልል የጅሚላ አስተዳዳሪ አማካሪ የሆኑትን አቶ ዘነበ ገብረ ጊዮርጊስን ያነጋገረው እስክንድር ፍሬው ተከታዩ ልኳል። የሐረሪ ክልል ባለስልጣናት እንደሚሉት በሺዎች የሚቆጠሩ ሰዎች ከጅጅጋና ከሌሎችም የሶማሌ ክልል አካባቢዎች ሸሽተው ወደ ሐረር ከተማ ገብተዋል። በሐረሪ ክልል የጂኔላ ወረዳ አስተዳዳሪ አማካሪ የሆኑት አቶ ዘነበ ገብረ ጊዮርጊስ ያብራራሉ። ፊት ጊዜ ወደ ሁለት ሺህ ሰዎች ገብተው ነበረ። የኮንስትራክሽን ወደፊት መስመሮች በኮንስትራክሽን ስራ ላይ ተሰማርተው የነበሩ ማለት ነው። ቀደም ሲል በሮብ ዕለት የመጡለት እነሱ ናቸው። ከጅጅጋ ነበር የመጡት መስመር አለ። በመጀመሪያ ጊዜ የገቡልን ማለት ነው እነሱ ወደ ሁለት ሺህ ሰዎች መጥተው ነበረ። ከዛ ደግሞ እየቀጠለ የጂጂጋ ህብረተሰቦች ደግሞ እስከ ዛሬ ድረስ በጣም በሚያስገርም ሁኔታ ላይ በጣም እየጎረኩ ነው ያሉት አካባቢ ጋ ማለት ነው። ስንት ይሆናሉ? በአጠቃላይ ከጂጂጋ የመጡትም እነኚህ ደግሞ የኮንስትራክሽን ሰራተኞች ነበሩ። ከፊክ ፊክ መስመር የመጡትን ጨምረው ፊክ መስመር ወደ ሶስት ሺህ ሰዎች ይሆናሉ ይመጡት ከዚህ አካባቢ ደግሞ እስካሁን ድረስ እስካሁን ከእለቱ ድረስ አሁን እራት እያበላን ያለንበት ሁኔታ ላይ ነው ያለው። ራት እያበላን ከጅጅጋ የመጡ ግለሰቦችንም ነዋሪዎችንም ራት እያበላ ነው። እነሱ ደግሞ እስከ ዛሬ ድረስ እየተቀበልን ከአመላለፍ ናቸው። ከጅጅጋ ውስጥ እስካሁን ድረስ በቃር ከተማ ውስጥ በዚህ በኛ በአንድ ወረዳ ስር ወይንም በጂሜላ ወረዳ መጥተው የሄዱ እስከ ስምንት ሺህ ይደርሳሉ። አጠቃላይ የሄዱ ማለት እናንተ ጋር አይቆዩም ማለት ነው። አቶ ዘነበ ኢህአድ አይመቱና እኛ እዚህ ተቀብለን መኝታም ተዘጋጅቶላቸዋል ክልሉ ያዘጋጀላቸው እዚህ መኝታ እዚህ እናስተኛና የሚያስፈልጋቸውን መድኃኒቶችና ሕክምና የሚያስፈልጋቸውንም እየተሰጠበት በክልሉ አለ። እንዲሁም ደግሞ ክልሉ ሙሉ ለሙሉ የትራንስፖርት አገልግሎታቸው በሚፈልጉበት ቦታ ላይ እያደረሳቸው ይገኛል። እኛ የምግብና ህብረተሰቡ ደግሞ ምግብ ህብረተሰቡ በወረፋ ነው እያበላ ያለው። እኔን የማበላው እኔን እያበላው እያለ ነው ያለ ህብረተሰቡ። ምን ከተማ ውስጥ ነው አሁን እናንተ ራት እያበላችሁ ያላችሁት? እኛ ጅኔላ ወረዳ ማለት የሀረሪ ክልል መሀል ከተማዋ ማለት ናት። መሀል ከተማ ውስጥ ሀረር መሀል ከተማ ውስጥ ነው። መሀል ከተማ ጅጅጋ መግቢያ ማለት ነው። እኛ መጀመሪያው በር እኛ ነው። እንግዲህ እናንተ ጋር ወደ ስምንት ሺህ ብሎኛል አጠቃላይ የኮንስትራክሽን ሰራተኞቹን ጨምሮ እስካሁን የተስተናገዱት አይደለም። ሴቶች ናቸው የሚበዙት ህጻናት ይበዛሉ። እስቲ ስብጥሩን ንገሩኝ። አሁን በብዛት የሚበዙት ወጣቶች አንድ በጣም ብዙ አሉ። ሴቶችም የዛን ያህል ብዛት አሉ። እንደውም ከእና እንዲሁም ደግሞ ህጻናት በጣም ህጻናት ልጆች በጣም የሚበዙበት ሁኔታ ነው ያሉት። ሶስቱ ይበዛሉ በጣም እንግዲህ እኛ ወረዳ ብቻ የሚል አገላለጽ ተጠቅመዋል ቀደም ሲል። ስለዚህ ስምንት ሺህ አጠቃላይ ቁጥሩን አይገልጽም ወደ እናንተ ክልል የተሰደዱትን ከጅጅጋና ከሌሎችም የሶማሌ ክልል አካባቢዎች እኛ የተቀበልናቸውን እና በዚህ ቦታ ላይ ማንኛውንም አገልግሎት ሰጥተን የሸኘ ነው እንጂ ከዛ በላይ ነው በክልላችን አልፈው የሚሄድ ቀጥታ መኪናቸውን ሞልተው ይዘው የራሳቸውን የሚሄዱ በጣም ብዙ ሰዎች አሉ። ሳያርፉ እነሱ ሳይጠቅስ ነው እኛ ጋር መጥቁ በዚህ አይነት ወረዳ ላይ የተስተናገዱት እንጂ አሁን ሌሎች ወረዳ ላይም የዛን ያህል ቢያንስ የተወሰነ የተወሰነ ያህል ሊያስተናግዱበት የሚችል ደረጃ ያለ እንጂ በጣም ብዙ ነው በጣም ተፈንቅሎ የመጣን ይመስለው። ምን ይላሉ? ምክንያታቸው ምንድን ነው ለመሰደዳቸው? እናንተ እንደገባችሁ ከሆነ እንግዲህ፣ አሁን የመከላከያ ሰራዊት መግባቱ የአካባቢው ሰላምም ከበፊቱ አንጻር በንጽጽር ማለት ነው የተሻለ ሁኔታ ላይ እንደሚገኝ እየተገለጸ ነው። ለምንድን ነው ከዛ የተሰደድ ነው ይላሉ? እነሱ አሁን አንደኛ ነገር የሚሉት በብዛት ያው፣ ንብረታችን፣ ሀብታችን ጠፍቷል፣ ህይወታችን ዋስትና ማን ሊሆን ይችላል? ስለዚህ የምንበላውም የምንጠጣውም ነገር በቦታው የለም ዛሬ የመጡት ነዋሪዎች ናቸው። ቀደም ግን ያሉት እዛ ቤተሰብ ያላቸውና እዛ ሰርተው ወደ ሌላ የሚሄዱ ሰው ስለሆኑ መብላትና ስራት የምንችልበት ደረጃ ስላልደረሰ መኖርም ለህይወታችን አስተማማኝ ስላልሆነ የብዙ ህይወቶችም እዛ የጠፉበት ስለሆነ ያንን ነገሮች እያየን እኛ እዛ መቀመጥ ለእኛ ዋስትናችን ማን ነው የሚል ነገር ስላለ ነው። ሶስት ቀን ሁለት ቀን ምግብ ሳይበሉ የመጡ ሰዎች አሉ። ስለዚህ ከዛ አንጻር ነው እንደ ብዛት በሕይወታችን ማን ዋስትና ይሆንናል የሚል አመለካከት ያላቸውና ሌላው ደግሞ ቤተሰቦቻቸውም የጠፉባቸው አሉ። እንዲሁም ደግሞ ተጎድተው የመጡም ደግሞ አሉ። ሴቶች የተጎዱ ሴቶችም አሉ። ስለዚህ ብዙ ስቃዮችን አይተናል። ብዙ ሞቶችን ስላየን እኛ እዛ ተመለሱን ብትሉንም ይድን ብንባልም አንመጣም። እዛ ቦታ ላይ አናይም የሚል ነው። ለምን አረር ሲመጡ መሬት ስመው ነው መጀመሪያ እዚህ የተቀበሉት መሬት ስመው በቃ ሌላ ሀገር ዜጋ ናችሁ ነው የምንባለው ነው የሚባለው። ዛሬ ያሉት በጣም ግፍ ነ አብረን የኖርንም አይመስለንም ነው የሚሉት። በጅጅጋና በሌሎች የሶማሌ ክልል አካባቢዎች የተከሰተውን ብጥብጥ ተከትሎ የሃይማኖት አባቶችና ቁጥራቸው በትክክል ያልታወቀ ሌሎች ንጹሐን ዜጎች መገደላቸው፣ አብያተ ክርስቲያናትን መቃጠላቸው ይታወሳል። በሺዎች የሚቆጠሩ ዜጎች ቤት ንብረታቸውን ትተው በአብያተ ክርስቲያናት ለመጠለል መገደዳቸውም ይታወቃል። የመከላከያ ሰራዊትና የፌዴራል ፖሊስ ሁኔታውን ለማረጋጋት ተሰማርተዋል። የጸጥታው ሁኔታ እየተሻሻለ መሆኑም እየተገለጸ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ